በመቀሌ ከተማ የወጣቶች ኑሮ ምን ይመስላል በሚል የተመለከተ ዘገባ ነው። ወደ ክልሉ የሚያስገቡ መንገዶች በመዘጋታቸውና የተለያዩ አገልግሎቶችን በመቋረጣቸው በዕለት ኑሯቸው ላይ ከፍተኛ ተጽዕኖ ማሳደሩ ነው ወጣቶቹ የገለጹት። ሙልጌታ አጽፋ ነው ያነጋገራቸው። አማኑኤል ታደሰ በመቀለ ከተማ ነዋሪ ነው። ባለፉት አስራ አንድ ወራት በጦርነቱ ምክንያት ስራው እንደተቋረጠ ይገልጻል። በአሁኑ ጊዜ ስራ በማቆሙ ለችግር እንደተጋለጠ ነው የሚናገረው። እንደ ማንኛውም ትግራዊ ብዙም በማህበራዊ ኑሮ ላይ ችግር አጋጥሞኛል። ያው እንደሚታወቀው ከአስር እና ከአስራ አንድ ወር በፊት መቀሌን ሁሉም ሰው ያውቃታል። ሰዎች ብዛት ተጨናንቃ ብዙ የማህበራዊ ኑሮ፣ የንግድ ከተማ ነበረች። በኢኮኖሚም በፖለቲካሊም ብዙ እንቅስቃሴ የሚደረግላት ከተማ ነበረች የሚታወቀውና ጦርነቱ ከተከፈተ በኋላ ግን ወጣቱ ሀገሩ ትግራይን ለማዳን ወደ ዘመቻ ተጉዞ በቲዲፍ ሰራዊት ላይ የራሱን ተበግሶ እያደረገ ነው ያለው። ወደ ድርድር የሚመጡበት ትንሽ አቅጣጫም የለም የነሱ። ስለዚህ ወደ ድርድር ለመግባት ፍንጭ ማግኘት አለበት። አሁን ይሄን ነገር እየታየ አይደለም። ወደ ድርድር የሚገባበት መንገድ ከሌለ አማራጩ አንድና አንድ ብቻ ነው፣ ጉልበትህን ተጠቅመ ነጻ መውጣት። ሌላው የመዝናኛ ተቋም ከፍቶ የሚሰራ ሰይፈ ገብረ ገርግስ የተባለ ወጣት በበኩሉም እሱ በሚሰራበት ቦታና አካባቢው ወጣቶች በብዛት ይመጡ ነበር ብሎም በአሁኑ ጊዜ ግን በከፍተኛ ሁኔታ መቀነሱ ይገልጻል። እና በዚህ ወቅት ስራ ይኖራል ለመገንበት ያው ይከብዳል። መቀሌ ያው እኔ ትውልድ ያደኩት እዚህ መቀሌ ውስጥ ነው። መቀሌ እንደዚህ ሆኖ አይቻ ተረቅም በጣም ከባድ የሆነ የኢኮኖሚ ክራይስ ነው ያጋጠመን። ኮሴባስ ደግሞ ያው የሰላም ችግር ይዘልን የመጣ አንድ ጠላት አለ። ጠላት በመፋለምና ያለ ነው ሰላም። ምንም ተወዳዳል የለም መፍትሄ ነው። ግን እንደሚታወቀው ጠላቶቻችን ሰላም አይፈልጉም። መንግስታችን ሰላም እንደሚፈልግ በራሳችን ብቻ ሳይሆን ዓለምን የሚመሩ ራሱ ጥሩ ምላሽ እንዳሉ መንግስታችን ተናግረዋል። ነገር ግን ጠላታችን ስለማይፈልግ ያለን አማራጭ ጠላታችን በሚመጥለንና አካሄድ በልጣን ተገኝተን እሱን ደምስሰን ይፈተል ብዬ ነው። መስበ መሐሪ ለገሰ የተባለ ሌላ ወጣት በበኩሉም ይሰራበት የነበረ ተቋም ስራ በማቆሙ ደሞዝ እያገኘ እንዳልሆነና ቤተሰብም ለማስተዳደር መቸገሩ ነው የተናገረው። ሰርቼ የመልማት ሰርቼ የመለወጥ ህልሜን ወደኋላ የጎተተ እንደግለሰብ ሰርቼ ማመርትበትን እኔ ለራሴ አግኝቼ ለቤተሰቤ እንዲሁም እንደ ዜጋ እንደ ሀገር የምተርፍበትን ድርጅት ያወደመ እኔም እንደ አንድ ዜጋ የመኖር የህልውና ጥያቄን ገደል ውስጥ የከተተ ነበር። ይሁን እንጂ በትግራይ ህዝብ ጽናት፣ በልጆቹ ትጋት አሁን ጠላቶቼ በቅርብ ሊገሉኝ አይችሉም። መላ አካባቢውን ዘግተው እንደ ክልል በረሃብ እንድናልቅ ሁሉን አይነት አገልግሎት አቋርጠውብን ይገኛሉ። ባለው ሁኔታ እኔ የአንድ ድርጅት ተቀጣሪ ባለሙያ ነኝ። የቀጠረኝ ድርጅት ደሞዝ ሊከፍለኝ አይችልም። እኔ እንደ ዜጋ ያፈራሁትን ትንሽም ብትሆን ሀብት ከባንክ መንዘሬ ማውጣት አልችልም። የመብራት አገልግሎትን ማግኘት አልችልም። የተለያዩ አገልግሎቶች ተቆርጠውብኛል። የሚገባ የሸቀጥ አገልግሎት የለም፣ የእህል ፍጆታም የለም። ስለዚህ እንደ አንድ ትግራዋይ በረሃብ ሊቀጡኝ እየተንቀሳቀሱ ያሉ ሀይሎች አሉ። አብዛኞቹ ጓደኞቼ እዚህ በረሃብ ተዘግተን ከምንሞት እኛን የሚዘጋውን ቡድን አንቃ ዘግተን የተረፈው ህዝባችን በሰላም ይኑር የሚል አላማን አንግበው እየታገሉ ይገኛሉ። የጦርነት አውዳሚነት በተግባር አይተናል የሚለው መሐሪም ለህዝብ እልቂት ምክንያት የሆኑ አካላት በህግ ተጠያቂ በማድረግ ችግሩ በሰላማዊ መንገድ መቋጨት ይገባዋል ብሏል። ምክንያቱም ሰላም ለሁላቸው ጠቃሚ ነው። እንደ ሀገር ባለፉት አስር ወራት በተደረገው ጦርነት ይህ ውድመት የሀገር ሀብት ነው። ስለዚህ ነገሮች ሁሉ በሰላም ቢቋጩ ቀሪው ማህበረሰብ በሰላም እንዲኖር ነገሮችን በውይይት መፍታት ተገቢ ይመስለኛል። ይሁን እንጂ ይህን ጥፋት በትግራይ ህዝብ ላይ፣ በትግራይ እናቶች ላይ፣ በትግራይ ወጣቶች ላይ የፈጸሙ ኃይሎች በዓለም አቀፍ ህግም በሀገሪቱ ህግም ሲቀጡ ብቻ ይህ ሁኔታ ተፈጻሚ ይሆናል። ሀፍቶ ማማረ የተባለ ሌላ ወጣት በበኩሉ ህይወት ከባድ ነው። ምንም የምትሰራው ነገር የለም ከውጭም ከአዲስ አበባም ጋና መጣ ነበር። አሁን ምንም ሁሉም ነገር ስለተዘጋ ምንም እንቅስቃሴ የለም። የነበረም ከባንክ ማውጣት አችልም። ለሁሉም ነገር ሰላም ከተቻለ እንደ አማራጭ ጦርነት አማራጭ አይደለም። ሁሌም ሰላም የተሻለ ነገር ነው። መንግሥትም ማድረግ ያለበትን ማድረግ አለበት። ባንክም ያው እንዳልኩ ነው። ቴሌም ተዘግተዋል። መብራትም ያው እየመጣ እየሄደ ነው። ውሃም እንደዛው ነው እና ሰላም ነው የሚሻለው። ጦርነትም ከሆነ ያ ጦርነት መቅጠም ያለብህ ከጦርነት እንጂ ከህዝብ ጋር አለ። በመቀለ ከተማ መንገዶች ይታዩ የነበሩ የተሽከርካሪዎች ብዛት በከፍተኛ ሁኔታ ቀንሰዋል። እንዲሁም ወጣቶች የሚውሉባቸው የነበሩ የመዝናኛ ቦታዎች ላይ የሚታዩ ሰዎች ቁጥር ጥቂት ሆነዋል። በትግራይ ክልል ባንክ፣ ስልክ፣ ኢንተርኔትና የነዳጅ አቅርቦትም የለም። የመንግስት ሰራተኞችም ላለፉት ሶስት ወራት ደሞዝ እንዳልወሰዱ ነግሮኛል። ለአሜሪካ ድምጽ ሙልጌታ አጽባ አለም።